በሴቶችና በልጃገረዶች ላይ የሚካሄደውን የሁከትና የአመፃ አድራጎት ለመዋጋት የ16 ቀናት ዘመቻ ዛሬ በይፋ ተጀምሯል። ዚምባብዌ ውስጥ የሚካሄደው ዘመቻ አስተባባሪዎች ይበልጥ ያተኮሩት የሀገሪቱ ህገ መንግስታዊ ፍርድ ቤት ህገ ወጥ አድራጎት እንደሆነ በዚህ ዓመት በደነገገውና አሁንም ተስፋፍቶ በሚታየው ለአካለ መጠን ባላደረሱ ልጆች መካከል እንዲፈጸም በሚደረገው ዘመቻ ላይ መሆኑ ተገልጧል። ሴባስቲያን ሞፉ ከሐራሬ የላከው ዘገባ አለ። ሰሎሞን ክፍሌ ያቀርባል። በያዝነው ሳምንት የወጣ ስታቲስቲክስ ዘንድሮ ብቻ አምስት ሺህ የሚሆኑ የዚምባብዌ ሕፃናት ካለ ዕድሜ ጋብቻ ጋር በተያያዘ ምክንያት ትምህርት አቋርጠዋል ይላል። ይህም ልጆቹ በትምህርት እንዲገፉ የሚፈልጉትን የዓለሙን ድርጅት ባለሥልጣናትና ያለ ዕድሜ ጋብቻውን ለማስቀረት የሚታገሉ ወገኖችን ክፉኛ አሳስቧል። በዚምባብዌ የልጃገረዶችን መብት ለማስከበር የሚሠራው መንግሥታዊ ያልሆነው ድርጅት ባልደረባ ዚቫይ ማካንዳ በዛሬው ዕለት ሲናገሩ የአሃዙ አስደንጋጭነት ድርጅታቸው ትኩረቱን ወደ ሌላ አቅጣጫ እንዲያዞር ማስገደዱን አስረድተዋል። ስ እኛ በዚህ ጉዳይ ላይ የምንሰራ ሰዎች ልጃገረዶችን ከትምህርት ቤት እንዲርቁ ያስገደደው ምንድን ነው በሚለው ጥያቄ ላይ እንድናተኩር አድርጎናል። ምክንያቱም ያለ እድሜ ጋብቻ ብቻ ስረ መሰረቱ ምን እንደሆነ ተረድተን መፍትሄ ለመሻት ይረዳናልና። ልጃገረዶቹ ተማሪዎች ያለ ዕድሜያቸው የሚያገቡበት ምክንያት ከድህነት፣ ከባህል ተጽዕኖ ወይም በቤተሰቦቻቸው በሚደርስባቸው ጥቃት በተለይ በወላጅ አባት ወይም እናት ማደግ አለመቻቻል መሆኑን ሊያነሱ ይችላሉ። በእነዚህና ሌሎች ምክንያቶች ሊሆን ይችላል። እንግዲህ ሴት ልጆችን አብርሮ ላለ ዕድሜ ጋብቻ የሚዳርገው ዚምባብዌ ገርልስ ሌጋሲ የተሰኘው ኤንጂኦ መንግስታዊ ያልሆነ ድርጅት ማለት ነው በዛሬው ዕለት ያለ ዕድሜ ጋብቻን ለማስቀረት ከመንግሥቱ ጋር ተገናኝተው ከተወያዩ ዓለም አቀፍ የመብቶች ጥበቃ ተከራካሪ ቡድኖች አንዱ ነው። የሚያሳዝነው ደግሞ ይህ የዛሬው ስብሰባ የተካሄደው የአገሪቱ ሕገ መንግሥታዊ ፍርድ ቤት ዕድሜዋ ከ18 ዓመት በታች የሆነችን ሴት ልጅ ማግባት ሕገ ወጥ ነው ሲል ከበየነ በኋላም ድርጊቱ በቀጠለበት ወቅት ነው። ኩምቢራል ካህያ የዚምባብዌ ልጃገረዶችንና ሴቶችን ለስልጣን ማብቃት የተባለው ድርጅት መሥራችና ዋና ዳይሬክተር በበኩላቸው ሲናገሩ ሕግ ማውጣቱ ብቻ ትርጉም የለውም ብለዋል። ፖስት ባህላችን መሰረት አንዲት ልጃገረድ እንድታገባ አንጠብቃለን። ህገ መንግስታዊ ፍርድ ቤቱም ጋብቻ ለመፈጸም አስራ ስምንት ዓመት መሆን አለበት ሲል መደንገጉ አስደስቶናል። እኛ አሁን ማረጋገጥ የምንፈልገው የህጉን መሰረት ብቻ ሳይሆን ተግባራዊ መሆኑን ጭምር ነው። መንግስት ከአሁን በኋላ ሲቪክ ድርጅቶችንና ሌሎች የማህበረሰብ ክፍሎችን በማነጋገር ሴቶች ልጆች ያለ ዕድሜ እንዲያገቡ ማስገደድ እንደሌለባቸው ማስረዳቱን መቀጠል አለበት። በተባበሩት መንግስታት ድርጅት የህዝቦች ፋንድና ፕላን ኢንተርናሽናል መሰረት ዚምባብዌ ያለ እድሜያቸው ሕፃናት ሴት ልጆች በብዛት ትዳር እንዲይዙ ከሚደረጉባቸው አራት ደቡባዊ አፍሪካ ሀገሮች አንዷ ናት። ሌሎቹ ሶስቱ ማላዊ፣ ሞዛምቢክ እና ዛምቢያ ናቸው። በዚምባብዌ ዕድሜያቸው 18 ሳይሞላቸው ጋብቻ የሚፈጽሙ ሴት ልጆች ከአንድ ሦስተኛ በላይ ሲሆኑ ምክንያቶቻቸው ድህነት፣ የሃይማኖትና የባህል ተጽዕኖዎች ናቸው። የተባበሩት መንግሥታት ድርጅት ድርጊቱን የሰብአዊ መብቶች ጥሰት ነው ሲል ይኮንነዋል።